በተባበሩት መንግስታት አዘጋጅነት ለሶስተኛ ጊዜ ዓለም አቀፍ ይዘት ያለው በፋይናንስ እና በልማት አጠቃላይ ጉዳዮች ላይ ለአራት ተከታታይ ቀናት የሚዘልቅ ጉባኤ ነው። ለጊዜው በተዘጋጀው የስም ዝርዝር ከ65 በላይ የሀገር መሪዎችና ጠቅላይ ሚኒስትሮች በዚህ ጉባኤ ተሳታፊ እንደሚሆኑ ነው። ኃላፊዎቹ ከአፍሪካ አውሮፓ፣ እና ከእስያ የተውጣጡ ናቸው። የመወያያ ርዕሶቹ በርካታ በመሆናቸው በተጓዳኝ ከመክፈቻው ስርዓት በኋላ በየታላላቅ ሆቴሎቹ የሚከናወን ነው የሚሆነው። በነገ ዕለት በተባበሩት መንግስታት የኤች አይቪ ኤድስን ደወይ ለመከላከል በተደጎመው በጀት ከምን ደረጃ ደርሷል ለሚለው ዋና ጸሐፊው ባንኪሙን በዘውዲቱ ሆስፒታል ጉብኝት ያከናውናሉ። የጉባኤው ዋናው ዓላማ በቀጣዩ 15 ዓመታት በምድሪቷ የሰውን ልጅ ከድህነት ለመታደግ አንድ ወጥ በሆነ ለልማት የፋይናንስ ድጋፍ ማሰባሰብ ነው። በጉባኤው የመክፈቻ ስርዓት ድምፃቸውን በቅድሚያ ያሰሙት የተባበሩት መንግስታት ዋና ጸሐፊ ባንኪሙን፣ ይህ የተያዘው እቅድ በእድገታቸው በጣም ወደኋላ ለቀሩ ሀገራት ኤልዲሲ በተለይ እነሱን የሚያካትት ይሆናል። መዋለ ነዋይ፣ የግሉ ዘርፍ ይፋ የሆነ ድጎማ ያስፈልጋቸዋልና ነው። በሚቀጥሉት የሁለት ዓመታት ጊዜ ውስጥ ወደ ቴክኖሎጂው እድገት መሸጋገር ይጠበቅባቸዋል። በዚህ አይነት የአዲሱ ቴክኖሎጂ አሰራር ዘይቤ የመረዳትና እውቀትን የማሰራጨት አካሄድ ለዘላቂ ልማት የሚበጅ በመሆኑ ነው። የዚህ የሶስተኛው ዓለም አቀፍ የፋይናንስና የልማት ጉባኤ የስራ አስተባባሪ ሰብሳቢ ሆነው የአስተጋጇ ሀገር የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሆነው ተመርጠዋል። በዚህ ላይ ያሰሙት ኢትዮጵያ በአሁኑ ጊዜ በዓለም ለልማት ትብብር መነሳሳት ፈታኝ በሆነበት ወቅት መሆኑ ድርብ አባረታችን እንላለን። ዓለም አቀፍ የሆኑ ተቋማት ግዳጃቸውን የመወጣቱ እየተዳከመ ቢመስልም የወደፊት ራእያችንን በሰፊው ለመዘርጋት የዘላቂ ልማታዊ ተግባርን የሚያስችልን ይሆናል እላለሁ። ከዚህ የሚጨመቀው ደግሞ ከሁለት ወራት በኋላ በኒውዮርክ ከተማ በሚጠራ ጠቅላላ ጉባኤ ላይ የእቅዱ ውሳኔ የሚጸድቅበት ይሆናል። በዚያን ጊዜ ደግሞ አፍሪካ ለእድገቷ የምታደርገው ጥረት ትኩረት የሚሰጥበት መድረክ ይሆናልና ነው። ብዙዎች ይህ የምዕተ ዓመቱ የልማት ግብ ከአቅም በላይ ነው የሚሉ አሉ። እኔ ግን ይህንን ሐሳብ የምጋራ አይደለሁም። ይህ ለዓለም የችግር ወቅት ነው የሚሆነው፣ ይህንን የማስፈጸም አቅሙ ስላለ ነው። ታሪካዊ ሂደት ይሆናል። ድህነት በቃል ብቻ የሚታሰብበት ወቅት እንደሚመጣ ነው። ይህች ዓለም ዋስትና የሚኖራት የተባለውን ለውጥ በሂደት በቁም ነገር የምንለውጠው መሆን ይገባልናል። ጌታቸው ተድላሌ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ